በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 15 ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች። ጤና ይስጥልን፣ እንደምናምሽታችኋል። የተከበራቸው አድማጮቻችን የምናስተናግዳችሁ አዲሱ አበበ ና ቆንጂት ታየነን። ዶናልድ ትራምፕ የሪፑብሊካን ፓርቲውን እጩነት በይፋ ተቀበሉ፣ ጉባኤው ተጠናቋል። ለዩናይትድ ስቴትስ ፕሬዝዳንትነት እንድወዳደር የጣላችሁ ብኝን ኃላፊነት ከምስጋና ጋር በትህትና እቀበላለሁ። ባልደረባችን ሶሎሞን አባተ ከጉባኤው ከተጠናቀቀበት ከክሊቭላንድ ኦሃዮ በምሽቱ አብይ ርዕስ ዝርዝሩን ይዞ ይቀርባል። ዶናልድ ትራምፕ ማን ናቸው? የህይወት ታሪካቸውን የሚዘረዝር ዘገባም ይኖረናል። ከአዲስ አበባ ከደረሱን ዘገባዎች ደግሞ የብዙሀን አስተሳሰብ ያላት ሀገር እንደመሆኗ አመጠር ብዙሀን አስተሳሰቦች የሚስተናገዱበት መድረክ ወርክሾፖች፣ ጥናቶች፣ ምሁራን የሚሳተፉበት፣ የሀገር ሽማግሌዎች የሚሳተፉበት፣ ያገባኛል የሚል የኢትዮጵያ አካል በሙሉ የሚሳተፍበት መድረክ መዘጋጀት አለበት። የኢዴፓ ፕሬዝዳንት ዶክተር ጫን ያለው ከበደ ናቸው። መድረክም መግለጫ አውጥቷል። በመጽሔት ክፍለ ጊዜ ይቀርባሉ። ንጉሡ ታምሬ ፕሮግራማችንን ይመራል። የቴክኒክ መሐንዲሱ ኦድሪያስ ሪገስ ነው። ወደ ዓለም ዜናው እናልፋለን። ሪፐብሊካን ፓርቲውን ተወክለው ለዩናይትድ ስቴትስ ፕሬዝዳንትነት እንዲወዳደሩ የፓርቲውን ቡራኬ ያገኙት ቢሊየነሩ ተወዳዳሪ ዶናልድ ጄ ትራምፕ ይህንኑ ይሁንታ ትናንት ማታ በኦፊሴል ተቀብለዋል። ቀደም ሲል እንዳሰማነው መረጣችሁኝ ወይም የጣላችሁብኝ ኃላፊነት በታላቅ ትህትና በአክብሮት ትቀበላለሁ ነው ያሉት ትራምፕ፣ በእኔ አመራር አሜሪካ የሕግ የበላይነት የሰፈነባት ሀገር ትሆናለች ያሉት ትራምፕ፣ ይህን ጉባኤ ስናካሄድ እንኳ አሜሪካ ከፍተኛ ነውጥ ውስጥ ነች ሲሉም ተደምጠዋል። እናም አሉ ዶናልድ ትራምፕ ይህን ወቅታዊ የአገራችንን ችግር ያላጤነ ፖለቲከኛ የአገሪቱ መሪ ለመሆን ማሰብም የለበትም። ሚስተር ትራምፕ የፓርቲያቸውን ውክልና መቀበላቸውን ለመግለጥ ወደ መድረኩ ሲገቡ ረዘም ያለ ንግግር በማድረግ ያስተዋወቀቻቸው ትንሿ ሴት ልጃቸው ኢቫንካ ትራምፕ ነበረች። አባቷን አጀግና ያቀረበችው ኢቫንካ ከእርሳቸው የሥራ ክቡርነትና ስነ ምግባርን እንደተማረችም ተናግራለች። ዶናልድ ትራምፕ ዝነኛ ነገር ግን በደንብ ያልታወቁ መሆናቸውን የተናገረችው ኢቫንካ አባቷ ለሰዋዛኝ ለሰራተኞቻቸው መብት የቆሙ መሆናቸውንም ገልጣ ከእንግዲህ ደግሞ ለአገራቸው ይሟገታሉ ብላለች። ዶናልድ ትራምፕ ትናንት ማታ ያደረጉት ንግግር አንድ ሰዓት ከ15 ደቂቃ የፈጀ የፓርቲ ውክልናን ተቀብያለሁ ለማለት ከ40 ዓመታት በኋላ ለመጀመሪያ ጊዜ የተደረገ ረዥም ንግግር ነው ተብሏል። ንግግራቸው ረዥም ሰዓት ይፍጅ እንጂ ታዲያ አንድም ተጨባጭ የሆነ የፖሊሲ ለውጥ ሐሳብም አላቀረቡም በማለት ተቃዋሚዎቻቸው ወዲያውኑ በሐሳብ ነግደዋቸዋል። ቀደም ሲል እንዳልነው ሶሎሞን አባተ በስፍራው ነው የከረመው ዝርዝሩን ያቀርብልናል። ዋይት ሀውስ ዛሬ አርብ ይፋ ባደረገው መግለጫ መሰረት የዩናይትድ ስቴትስ ሷ የብሔራዊ አማካሪ ሱዛን ራይስ በመጪው መስከረም ቻይና ውስጥ ከሚካሄደው የጂ ሀያ ጉባኤ ቀደም ብለው በቀጣዩ ሳምንት ወደ ቤዥንግ እና ሻንጋይ ይጓዛሉ። የዋይት ሀውስ መግለጫ አክሎም ፕሬዚደንት ባራክ ኦባማ በቻይናው በኢንዱስትሪ የበለጸጉ ሀገሮች ጉባኤ ላይ ከመገኘታቸው አስቀድሞ ሚስስ ራይስ ቤጂንግ ውስጥ የመንግስቱን አማካሪ ያንግ ጄቺን ጨምሮ ከሌሎችም ከፍተኛ የመንግስት ባለስልጣናት ጋር ተገናኝተው በሁለቱ ሀገሮች የጋራ ግንኙነቶች፣ በክልላዊና ዓለም አቀፋዊ ጉዳዮች ላይ ይወያያሉ ብሏል። ሻንካይሻንግሃይ ውስጥ ደግሞ የዩናይትድ ስቴትስ የንግድ እንቅስቃሴ ስለሚካሄድበት ሁናቴ ከግል የንግድ ተቋማት ኃላፊዎች ጋር ይወያያሉ ተብሏል። ሱዘን ራይስ ራይስ በቻይና የሚያደርጉት ቆይታ እንደ ኤሮፓውያን አቆጣጠር ከመቺው ሀምሌ ከመጪው ሐምሌ 24 እስከ 27 የሚዘልቅ ሲሆን ይህም በቅርቡ ከዩናይትድ ስቴትስ ጋር በቻይና ባህር ዙሪያ ከተቀሰቀሰው ውጥረት ወዲህ ለከፍተኛ የከፍተኛ ባለስልጣን ጉብኝት መሆኑም ታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የቀድሞው የአንድነት ፓርቲ የሕዝብ ግንኙነት ኃላፊ የአቶ ሀብታሙ አያሌው በሕክምና ጉዞ ጥያቄ ዙሪያ አቃቢ ሕግ ቀርቦ የቃለብ ክርክር እንዲያደርግ ጠቅላይ ፍርድ ቤት ትእዛዝ ሰጠ። ፍርድ ቤቱ ተለዋጭ ቀጠሮም አድርጓል። መለስካቸው አማ ነው ችሎቱን የተከታተለው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚችሎት ዛሬ የአቶ ሀብታሙ አያሌውን ጉዳይ በቅርብ ለሚከታተሉት ለባለቤቱ ለወይዘሮ ቤተልሔም አዛናውና የቅርብ ወዳጁና የቀድሞ አንድነት አመራር አባል ለነበረው አቶ ዳንኤል ሽበሺ በጉዳዩ ላይ ፍርድ ቤቱ ትእዛዝ እንደሰጠ ገልጾላቸው ትእዛዙን ከመዝገብ ቤት እንዲወስዱ እንደነገራቸው ለቪኦኤ ገልጸዋል። ትእዛዙም አቃቢ ህግ አቶ ሀብታሙ አያሌው ባቀረበው ለህክምና ወደ ውጭ የመጓዝ ጥያቄ ላይ የቃል ክርክር እንዲያደርግ እንደሆነም አብራርተዋል። አቶ ዳንኤል ሽበሽ እንዳብራራው ከሆነ ፍርድ ቤቱ ከዚህ በፊት በችሎት እንዳስታወቀው የቦርድ ውሳኔው ይምጣ እንጂ ወደ ውሳኔ እንደሚሰጥበት ነግሯቸው ነበረ። አክሎም ይኸው ፍርድ ቤት መጀመሪያ አቶ ሀብታሙ የተጣለበት የጉዞ እግድ ተነስቶለት ለሕክምና ወደ ውጭ እንዲሄድ ሲጠይቅ ሕክምና በውጭ አገር ብቻ የሚከናወን መሆኑን የሚያረጋግጥ የሐኪም ማስረጃ እንዲያመጣ ታዞ ይህንን ማስረጃ ማቅረቡን አስታውሷል። ይሁንና ፍርድ ቤቱ እንደገና የሐኪሞች ቦርድ ፊርማ ያለበት ማስረጃ እንዲያቀርብ ታዞ ይህንንም እንዳሟላና ይህም ተሟልቶ በተለያዩ ምክንያቶች ሲጓተት መቆየቱን በምሬትና በመገረም ገልጿል። አቶ ዳንኤል ጨምሮ እንዳስረዳብ ከሆነ አቃቤ ህግ በዚህ ጉዳይ ላይ እስከ ዛሬ አንድም ቅሬታ አላቀረበም። ፍርድ ቤቱ በጉዳዩ ላይ የአቃቤ ህግን የቃል ክርክር ለመስማት ለሐምሌ 19 ቀን 2008 ዓ ም ቀጠሮ ቆርጧል። አቶ ሀብታሙ አያሌው አስቸኳይ የሕክምና እርዳታ ካላገኘ በሽታው ይበልጥ ሊወሳሰብና ሕክምናውንም ይበልጥ አስቸጋሪ እንደሚያደርገው ሐኪሞች አስጠንቅቀዋል። መለስካቸው ካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የቱርክ ፕሬዚዳንት ሪሴፕ ታይብ ኤርዶጋን በዚህ ሳምንት ውስጥ እፋ ያደረጉት የአስቸኳይ ጊዜ አዋጅ ወደ 60 ሺህ ሰዎችን ከስራ ያባረሩበትን ምንጠራ የበለጠ እንዲገፉበት ያስችላቸዋል ተባለ። መባረሩና ምንጠራው በአብዛኛው ያነጣጠረው ነዋሪነታቸው እዚህ ዩናይትድ ስቴትስ ፊላደልፊያ ክፍለ ሀገር ውስጥ በሆነው በመንፈሳዊው በታዋቂውና በሀብታሙ የቀድሞ ኢማም በፌቱላ ጉለን አባላት ላይ መሆኑም ታውቋል። ጉለን ላለፉት 17 ዓመታት እግራቸው የቱርክ ምድር ረግጦ አያውቅም። ስማቸው ግን በኤርዶጋን ደጋፊዎች መካከል ከፍተኛ ሽብርን እንደቀሰቀሰ ነው። ለፕሬዚዳንት ሪሴፕ ኤርዶጋን እኛ ያለንለት በመላእክት እቅፍ ውስጥ እንዲኖርም እንጸልያለን፣ ፌቱላ ጋሌን ግን ገደል ሊገባ ይችላል ሲሉ አንዲት የቤት እመቤት ለፕሬዚዳንቱ በተካሄደ የድጋፍ ሰልፍ ላይ መናገራቸው ተደምጧል። የቱርኩ መሪ ባለፈው ሳምንት የመፈንቅለ መንግሥት ሙከራ ውስጥ የጉሌን እጅ እንዳለበት ይጠረጥራሉ። ተንታኞች እንደሚሉት ፕሬዚዳንት ኤርዶጋንና ጉለን ሁለቱም አክራሪ ያልሆነ እስልምናን የሚያራምዱና ከጊዜ በኋላም ቱርክን ከሃይማኖታዊ ስርዓት ነጻ ለማድረግ የሚጥሩ ሸሪኮች ናቸው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጋሻሞ በሚባል የሶማሊያ ክፍለ ግዛት ጂማኦ ዱብቲ በምትባል ከተማ ሃያ አንድ ሶማሊያውያን በኢትዮጵያ ፖሊሶች መገደላቸውን በመቃወም ዩናይትድ ኪንግደም ውስጥ የሚኖሩ ሶማሊያውያን በዛሬው ዕለት ለንደን በሚገኘው የኢትዮጵያ ኤምበሲ ደጃፍ የተቃውሞ ሰልፍ ማድረጋቸውን ከአሜሪካ ድምጽ የሶማልኛ አገልግሎት የደረሰን ዜና አስረድቷል። የሰልፉ አላማ በግድያው ተጠያቂዎች ለፍርድ እንዲቀርቡና ስለ ድንገቱም የኢትዮጵያ መንግስት ማብራሪያ እንዲሰጥ ለመጠየቅ መሆኑን ከሰልፉ ተካፋዮች አንዱ አሊ ሳአድ አብድልቃዲ እንዲህ ሲሉ አስረድተዋል ሙሴን ብዱልቃድር እንደ ኤሮፓውያን አቆጣጠር ሰኔ አምስት ቀን ጂማኦ ዱብቲ ላይ ስለተፈጸመው ፍጅት ተቃውሟችንን ለመግለጽ ነው የመጣ ነው። ያለነው ነጻ ሀገር ነውና የሚሰማንን እየተናገርን ነው ሲሉ ነው የተሰሙት አሊ ሳኢድ ሳህል ዩሱፍ አሊ ሓ ሃይ ኒን ከሚ ዳ ዶ ሳሀል ዩሱፍ የሚባሉት እኚህኛው። ሌላ የሰብአዊ መብት ተሟጋች የሆኑት ደግሞ የኢትዮጵያ መንግስት ስለ ግድያው ማብራሪያ እንዲሰጥ በመጠየቅ የአቤቱታ ደብዳቤ ፈርመናል፣ ደብዳቤውን ወደ ሄጉ ዓለም አቀፍ የወንጀል ፍርድ ቤት አይሲሲም እናቀርባለን ማለታቸውን ዘገባው ጠቅሷል። ፋራህ አሊ የሚባሉና በሰልፉ ለመካፈል ከበርሚንግሃም ወደ ለንደን የተጓዝኩ ነኝ ያሉት ተሳታፊ በበኩላቸው ግድያው የተፈጸመበት ቦታ የትውልድ ከተማቸው መሆኑን ገልጸው ከተገደሉት መካከል ልጆች፣ አረጋውያንና ነፍሰ ጡር ሴቶች አለ አሉባቸው ማለታቸው ተጠቅሷል። በሮመዳን የመጀመሪያው ቀን የተፈጸመውን ጥቃት ያደረሱት የኢትዮጵያ የክልል አምስት ፖሊሶችና ልዩ ፖሊስ ኃይሎች ናቸው ማለታቸውንም ዘገባው አስታውቋል። በለንደን የኢትዮጵያ ኤምባሲን ምላሽ ለማግኘት የሶማልኛ ቋንቋ ክፍል ጥረት አድርጎ ነበረ እንዳልተሳካለት ገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 15 ምሽት ፕሮግራም ነው። አስተናጋጆቻችሁ ቆንጂት ታየና አዲሱ አበበንን። ዶናልድ ትራምፕ እጩነታቸው ይፋ ሆነ፣ የሪፐብሊካን ፓርቲው ጉባኤም ተጠናቀቀ። መድረክና ኢዴፓ ያወጧቸውን መግለጫዎች የያዙ ዘገባዎች ይኖሩናል። ከመደበኛ የአርብ ፕሮግራሞች መካከል አፍሪካ በጋዜጦች ይቀርባል። በወቅታዊ ርዕሰ ጉዳይ ላይ የሚያዋየው ሰጣ ገባ ወደ ነገ ቅዳሜ ተላልፏል። አሁን ወደ ምሽቱ አብይ ርዕስ እንሻገራለን። የዩናይትድ ስቴትስ ሪፐብሊካን ፓርቲ እጩ ፕሬዚደንት ዶናልድ ትራምፕ ይህንን ስርዓት የኔን ያህል የሚያውቀው የለም፣ የምጠግነውም እኔ ብቻ ነኝ አሉ። እጩ ትናንት ባደረጉት የምርጫ መቀበያ ንግግራቸው ከሌሎች ሀገሮች ጋር ከእንግዲህ የውል የሚባል ነገር የወል ውል የሚባል ነገር አይኖርም ብለዋል። ሶሎሞን አባተ ዘገባ አለው። የክሊቭላንድ ኦሃዮ ኩን ሎንስ ግዙፍ የስፖርት አዳራሽ እስከ አፍንጫው ማለት እስኪ ይቻል ሞልቷል። ሐሙስ ሐምሌ አስራ አራት ሁለት ሺ ስምንት አመተ ምህረት በልጃቸው በኢቫንካ ትራምፕ እጅግ የተሽሞነሞነ አቀራረብ የማስተዋወቂያ ንግግርና ግብዣ የሪፐብሊካን ፓርቲው እጩ ፕሬዚዳንት ዶናልድ ጆን ትራምፕ ወጡ። ጥቁር ሙሉ ልብስ፣ ነጭ ሸሚዝ፣ ባለ ቀይና ነጭ ሰረዞች ክራቫት፣ ኮራ ከአንገታቸው ቀና ጀነን ብለው የሚራመዱ እርምጃቸውን ለመቀያየር የማይጣደፉ እጩነታቸውን ላላወቀ ክቡር ፕሬዚደንት እርሳቸው ስለመሆናቸው ጥርጣሬ አይገባውም። ኢቫንካን በአባትነት ስመው ከወደ ወገቦቿ ቸብቸብ አድርገው ከመድረክ አሰናበቱና መናገሪያው ላይ ጠቅላይ አዛዡ እርሳቸው ሆኑ። ዶናልድ ጆን ትራምፕ ለዩናይትድ ስቴትስ ፕሬዝዳንትነት እንድወዳደር የጣላችሁብኝን ኃላፊነት ከምስጋና ጋር በትህትና እቀበላለሁ። በሪፐብሊካኑ ልዑካን ጢም ብሎ የሞላው ግዙፍ የስፖርት ግጥሚያዎች መመልከቻ አዳራሽ በጭብጨባ በሆታና በሁካታ ተሞላ። እንግዲህ ዶናልድ ትራምፕ ታሳቢ አይደሉም ሙሉ የፓርቲው እጩ እንጂ ዘመቻውም የትራምፕ አይደለም የፓርቲው እንጂ። መሪሁ አሜሪካን መልሰን ሀያል እናድርግ። እንግዲህ የትራምፕ አይደለም የፓርቲው እንጂ። ከዚህ ጊዜ ጀምሮ እስከ ፊታችን ጥቅምት ሀያ ዘጠኝ ትራምፕ የሚሮጡት የሪፐብሊካን ፓርቲውን ማሊያ ቁጥር አንድ ለብሰው ነው። ማሊያ ቁጥር ሁለት የተመዘገበው በማይክ ፔንስ ስም ነው ምክትላቸው። የፖለቲካ ምርጫ ውድድር ሩጫ ነው ስሙ በዚህ ሀገር ቋንቋ አሁን ትራምፕና የሩጫው ተዳባያቸው የሚሮጡት አሜሪካን ስርዓት ለማስያዝ የተደላደለ መንገዷ ላይ መልሶ ለማውጣት ነው። ለጋስና እንግዳ በጸጋ ተቀባይ ሀገር እንሆናለን። ነገር ግን የህግና የስርዓት አገርም እንሆናለን። አሜሪካ ዛሬ ቀውስ ውስጥ ነች፣ በእጩ ፕሬዚዳንት ትራምፕ አባባል ዙሪያ ገባዋል ዛሬ እየተጋፈጥን ያለናቸው ችግሮች በሀገር ውስጥ ድህነትና የአመፃ ተግባር በውጭ ጦርነትና ውድመት እንደቀጠሉ ሊዘልቁ የሚችሉት እኛ እነርሱን በፈጠሯቸው ፖለቲከኞች ላይ መተማመናችንን እስካላቆምን ብቻ ነው። በግብጽ እና በሊቢያ ስለተፈጠረው ችግር፣ ኢራቅና ሱሪያ ውስጥ ስላሉት የሁከትና የሽብር አድራጎቶች፣ ኢራንና የዓለም ሀያላን ስለገቡበት የኒውክሌር መርሃ ግብር ውል የዲሞክራቲክ ፓርቲውን ታሳቢ እጩ ፕሬዚደንት ሂላሪ ክሊንተንን ተጠያቂ አድርገዋል። ሂላሪ ክሊንተን ማለት አሉ ዶናልድ ትራምፕ፣ ሞት ውድመትና ደካማነት ማለት ነው። እናም አሉ ትራምፕ ለዚህች ሀገር መድህኗ እኔ ብቻ ነኝ። ይህን ስርዓት ከእኔ በተሻለ ሁኔታ የሚያውቀው ማንም የለም። ስለዚህም እኔ ብቻ ነኝ ላስተካክለው የምችለው በዚህች አገር የተናጋውን ስርዓት ሁሉም ቦታው ላይ የምመልሰውም እኔው ብቻ ነኝ አሉ እጩ ፕሬዝዳንት ትራምፕ። በዚህ ለዋይት ሀውስ በሚደረግ ሩጫ ውስጥ የህግና የስርዓት እጩ እኔ ነኝ። እስላማዊ መንግስት ቡድንንም እንደሚያጠፉ ዝተዋል። አረማውያኑን አይሲስን እናሸንፋለን፣ የምናሸንፋቸው ደግሞ አሁኑኑ ነው። ዶናልድ ትራምፕ ትናንት ካነሷቸው አነጋጋሪ ንጥቦች አንደኛው የተመሳሳይ ጾታ ፍቅረኞችና ጾታቸውን የለወጡ ሰዎች ጉዳይ ጆሮ የሚያስቀና ነበር። የተመሳሳይ ጾታ ፍቅረኞችና አንዳቸውን የሆኑ ወይም ስላለመሆናቸው እርግጠኛ ያልሆኑ ሰዎቻችንን ደህንነት ከጥቃት ከመንፈስ መጎዳትና ከውጭ የአስተሳሰብ ጫና ልጠብቃቸው፣ እንደ ፕሬዝዳንት ማድረግ የምችለውን ሁሉ አደርጋለሁ። ይህ የተመሳሳይ ጾታ ፍቅረኞች ጉዳይ በወግ አጥባቂዎቹ ሪፐብሊካን ውስጥ ትልቅ ክርክርና ጭቅጭቅ የሚካሄድበት ይበልጥ ነፃነት ካለው ለዘብተኛው ዲሞክራቲክ ፓርቲ ጋር ደግሞ የሙግትና የትንቅንቅ የአጀንዳ ነጥብ ነው። እንግዲህ ትንቅንቁ ሳይቀጥል አይቀርም። ትራምፕ ያንን ብለው የሰውን ጭብጨባ አደመጡና እንደ ሪፐብሊካኖች በዚህ ጉዳይ ማጨብጨባችሁ አስደስቶኛል አሉ። ሌላው የአሜሪካ ፖለቲካ የፍትጫ መድረክ የፍልሰት ጉዳይ ነው። በሽብር ፈጠራ ከተደፈረ ማንኛውም ሀገር የሚነሳን ፍልሰት ለጊዜው እናቆማለን። አንዳች መስራቱ የተረጋገጠ መላ እስኪገኝም እስኪገኝም ስደተኞችን አገራችን ውስጥ አንፈልጋቸውም ከጎረቤታቸው ሜክሲኮ ጋር ሊያፋጥጣቸው የሚችለውም ይኸው የፍልሰት ጉዳይ በትራምፕ አስተዳደር መፍትሄ እንደሚያገኝ ተናግረዋል። ሕገ ወጥ ፍልሰትን፣ ወንበዴዎቹን፣ ሁከትን ለማስቆም ስንል ታላቅ የወሰን ግንብ እናቆማለን። እጩ ፕሬዚደንት ዶናልድ ትራምፕ የተራዘመና ሁሉን አቀፍ ንግግራቸውን በቋሚው መፈክራቸው አጠናቀቁ። አሜሪካን መልሰን ጠንካራ እናደርጋታለን። አሜሪካን መልሰን እናኮራታለን። አሜሪካን መልሰን ደህንነቷ የተጠበቀ እናደርጋታለን። አሜሪካን መልሰን ኃያል እናደርጋታለን። አምላክ ይባርካችሁ። እወዳችኋለሁ። የዶናልድ ትራምፕ የትናንት ንግግራቸው እንደ ወትሮው ውረፋና ስድብ አልነበረውም አሜሪካ ደርሶባታል ለሚሉት አበሳ ሁሉ ሂላሪ ክሊንተንን ተጠያቂ ቢያደርጉም አንድም እንኳ የዘለፋ ቃል አልወጣቸውም እንዲያውም አንዴ ሰው በቁትትር ስር ተዋል ትታሰር ትታሰር እያለ ሲጮክ ጣታቸውን ቀስረው ዝም አሰኙትና ጥቅምት ሀያ ዘጠኝ እናሸንፋት አሉ በቃ ከአርባ አንደኛው የሪፐብሊካን ፓርቲ ጉባኤ ለአሜሪካ ድምፅ ሰሎሞን አባተ ነኝ። ክሊቭላንድ ኦሃዮ። የሰማችሁት የምሽቱን አብይ ርዕስ ነበረ። የሰሎሞን አባተን እናመሰግናለን። እኚህ ሰው ትራምፕ እንደምን ለዚህ በቁ? በዝግጅታችን የኋለኛው አጋማሽ ላይ የህይወት ታሪካቸውን የሚተነትን ዘገባ ይኖረናል። ወደ መጽሔት ክፍለ ጊዜ ዘገባዎች እንለፍ። እንደ መድረክ እምነት የጎንደሩን ግጭት ያስከተለው መንግሥት በሕገ መንግሥቱ አግባብ መልስ አለመስጠቱና ሕዝቡን አለማሳመኑ ነው። እስክንድር ፍሬው ዘገባ አስተላልፉ። ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዛሬ ያወጣው መግለጫ የተለያዩ ወቅታዊ ጉዳዮች የተዳሰሱበት ነው። በተለይ መንግስት ህገ መንግስቱን በአለማክበሩ ተፈጠሩ ወይም ተባባሱ ባላቸው ችግሮች ላይ አተኩሯል። በዚህ መንገድ ከጠቀሳቸው አንዱ ደግሞ ሰሞኑን በጎንደር ከተማ የተከሰተው ግጭት ነው። የመድረክ መግለጫ እንዳለው የዜጎች ህይወት በከንቱ የጠፋው ከህዝቡ ሲነሳ የነበረው ጥያቄ ተገቢውን ትኩረት ባለማግኘቱ ነው የተፈጠረውን ሁኔታ ያስከተለው መንግስት ከህዝቡ ለሚነሱ ጥያቄዎች በህገ መንግስቱ አግባብ ፈጥኖ መልስ አለመስጠቱና በጉዳዩ ላይ ህዝቡን አለማሳመኑ ነው ብለዋል። ለረጅም ዓመታት የፓርላማ ባል ሆነው ያገለገሉት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ምን ማለት እንደሆነ ለቪኦኤ አብራርተዋል። በዚህ አካባቢ ጥያቄዎች ስነሱ እንደነበረ ለማንም የኢትዮጵያን ሁኔታ ለሚከታተል ሰው እንግዳ አይደለም። አዲስ ሊሆን አይችልም ማለት ከጎንደር ሰሜን ባሉ አካባቢዎች በወልቃይት ጠገዴ በክልል ጥያቄነት ደህንነት የምነሳ እኔ ከሽግግር መንግስት ጊዜ ጀምሮ የምነሱ ጥያቄዎች ያጋጥሙኛል። እዚ አካባቢ ተወላጆች የሆኑት እናንተ ዝም ብላችሁ ታላቸው፣ እናንተ ለጎንደር ህዝብ ጥያቄ ዋጋ ሰጡትም ምናምን የሚሉኝ የዛሬ ሳይሆን ከሽግግር ዛሬ አምስት ዓመት ጀምሮ የምሰማው ጉዳይ ነው። አንዳንዴ የክልል ጉዳይ ይሆናል። አሁን ደግሞ ከቅርቡ ስንሰማ የማንነት ጥያቄ የሚባለውን እየሰማን ነው። እናም መንግስት ጉዳዩን ተመልክቶ በሰላማዊ መንገድ እልባት ሊሰጠው ይገባ እንደነበር ነው የመድረኩ ሊቀመንበር ያብራሩት። በህገ መንግስቱ አግባብና የህግ በላይነትን በተላበሰ ሁኔታ ያለው መንግስት ፍትሐዊ የሆነ መልስ ሊሰጥ ይገባል። ጉዳዩን ዝም ብሎ ያላበሰ ምን እያለ መቆየት ያለበትም ያ ነው። ሁኔታዎች እየተካረሩ ወደ መታኮስ ድረስ የሚያደርሰው እኔ በየትኛውም ወገን ሰው ሞተ ቢባል ያው ዜጋ ነው የሚሞተው። ጸጥታ አስከባሪ ነው ብለውም ላኩትና ሞተም በመሀከሉ ተበደልኩ ብለውም ራሱን አልበወት ባይ ተጋዳይም ተከራከረ ተፋለመ ኢትዮጵያዊ ዜጋ ነው የሚሞተው። ስለዚህ የዚህ አይነት ግጭት ደረጃ መድረስ ማንም ባለድል የሚሆንና ሌላኛው አሸናፊ የሚሆንበት ሁኔታ አይደለም። ስለዚህ የመንግስት ደግሞ ሚና ይሄ ነው፣ በህዝቦች መካከል የሚነሱትን ጥያቄዎች በአግባቡ አይቶ ወደ ግጭት ከመሸጋገሩ በፊት መፍትሄ መስጠት ነው። ይሄ መንግስታዊ ሚና ነው፣ እና ይህንን አልተወጣም ምንድን ነው ጎንደር ከተማ ታሪካዊ ከተማ ስንት የሆነው ላይ ዜጎች ያላቸውን ችግር በሰላማዊ አግባብ ፈተው መኖር ካልተቻለ እዚህ በኢትዮጵያ ውስጥ እንግዲህ የት ነው የሚቻለው? የት ነው ህዝቦች ተደባልቀው ስንትና ስንት ዓመታት የተኖረበት አካባቢ ነው። የትግራይ ህዝብ የጎንደር ውስጥ በብዛት እንደሚኖር እናውቃለን። ሌላውም እንደዚሁ ተደባልቀው እንደሚኖር ይታወቃል። ይህ አዲስ የመጣ ነገር አይደለም። ስለዚህ አሁን የምናየው በእውነቱ ውህደት ነው። እንግዲህ እንዴት አድርጎ ነው ኢትዮጵያዊነት የሚባለውን ተስፋ የሚያሳጣ የሚያጨልም? ከጎንደር እና ከዚህ አካባቢ በኋላ እኮ ወደ ኢትዮጵያ የተቀላቀሉ አካባቢዎች አሉ። ያለው ስርዓት መፍትሄ ለመስጠት ዳተኛ ነው። ጉዳዩን በህገ መንግስቱና በህጋዊ አግባብ አለያዘውም የሚል እምነት ነው ያለን። በጎንደር የተከሰተውን ግጭት አስመልክቶ ከመንግስት በኩል እየተሰጡ ያሉ መግለጫዎች የችግሩን መነሻ የቃኙት በዚህ መንገድ አይደለም። የፌዴራል ፖሊስ ሰሞኑን ባወጣው መግለጫ እንዳለው ችግሩ የተከሰተው የኤርትራን መንግስት ተልእኮ ለመፈጸም የተዘጋጁ ግለሰቦችን በፍርድ ቤት ትእዛዝ ለመያዝ በተደረገ ሙከራ ወቅት ነው። ግለሰቦቹ ሰላማዊ ወገኖችን በመጥለፍና በማፈን እንደዚሁም በመግደል ተልእኳቸውን መፈጸም ጀምረው ነበር ይላል መግለጫው። ቀደም ሲል የተሰጡ የመንግስት መግለጫዎችም ግለሰቦቹ በወልቃይት የአማራ ማንነት ጥያቄ ኮሚቴ ስም በሽብር ተግባር መሰማራታቸውን እየጠቆሙ ነበሩ። በኮሚቴው ሲነሳ የቆየውና እስከ ፌዴሬሽን ምክር ቤት የደረሰ ሰው ጥያቄ ግን በመግለጫዎቹ የተጠቀሰበት ሁኔታ የለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጥቂት ወራት በፊት ለፓርላማው ሲናገሩ ግን በኢትዮጵያ ያልተመለሰ የማንነት ጥያቄ የለም ብለዋል። መድረክ በዛሬው መግለጫው በደቡብ ክልል በጋሞጎፋ ዞን በአርባ ምንጭ ዙሪያ ወረዳ እንደዚሁም በሀዲያ ዞን አባሎቹና ደጋፊዎቹ እየታሰሩበት መሆኑን አመልክቷል። በዚህ የአዝመራ ወቅት አርሶ አደር አባሎቻችንና ደጋፊዎቻችን ያላግባብ ታስረዋል ብሏል። ለዚህ ስራት ምክንያቱም የማዳበሪያ ዕዳ አልከፈላችሁም የሚል መሆኑን ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ጨምረው አስረድተዋል። ከክልሉ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢደፓ የወልቃይ ጠገዴ ህዝብ ካቀረበው ጥያቄ ጋር ተያይዞ በተፈጠረው ግጭት ምክንያት የጠፋውን የሰው ህይወትና የንብረት ውድመት የሚያጣራ ሀቀኛ አጣሪ ኮሚቴ እንዲቋቋም ጠይቋል። ለሀገሪቱ ሰላምና መረጋጋት ብሔራዊ እርቅ ወሳኝ መሆኑንም አሳስቧል። በኢትዮጵያ በተለያዩ ወቅቶችና ስፍራዎች ለሚነሱ የማንነት ጥያቄዎችና ግጭቶች ምንጫቸው ሀገሪቱ የምትከተለው የፌዴራል አደረጃጀት ነው ሲልም ነቅፏል። የወልቃይት ጠገዴ ህዝብ የማንነት ጥያቄ በህገ መንግስቱ መሰረት ብቻ እንዲፈታም ኢዴፓ ጥሪ አቅርቧል። መለስካቸው አመሃ የኢዴፓ መግለጫ ተከታትሎ ቀጣዩን ዘግበዋል። ኢዴፓ ትናንት ይፋ ባደረገው የጽሑፍ መግለጫ የወልቃይት ጠገዴ ህዝብ የማንነት ጥያቄ የሀገሪቱን ህገ መንግስት መሰረት ባደረገ አግባብ በአስቸኳይ እንዲፈታ ጠይቋል። ከዚህም ባሻገር ግጭቱን ተከትሎ የጠፋውን የሰው ህይወት የአካል ጉዳትና የንብረት መውደም የሚያጣራ ለይስሙላ ሳይሆን ለሀቅ የሚሰራ አጣሪ ኮሚቴ እንዲቋቋም ጥሪ አቅርበዋል። ፓርቲው ማንኛውም የህዝብ ጥያቄ ፍጹም ሰላማዊና ህጋዊ በሆነ መንገድ መቅረብ እንዳለበት፣ መንግስትም ጉዳዮቹን በሰከነ መንገድ እንዲፈታና ዘላቂ መፍትሔ ላይ ትኩረት አድርጎ እንዲንቀሳቀስ ተደጋጋሚ ጥሪ ማቅረቡን አስታውሶ ለዚህ ጥሪው ግን ትኩረት መነፈጉን ይናገራል። ኢዴፓ በሀገሪቱ የፌዴራሊዝም አደረጃጀት ሳቢያ ዛሬ ከመቼውም ጊዜ በበለጠ ጎሰኝነትን መሰረት ያደረገ የጥላቻና የቂም በቀል ስሜት የታመቀበት፣ ዜጎች በፖለቲካ አመለካከታቸው ሳይሆን በጎሳ ማንነታቸው የተቧደኑበት፣ ከብሔራዊ ጥቅምና ስሜት በላይ የአካባቢ ተቆርቋሪነት በእጅጉ የዳበረበት፣ የአንድነት መገለጫ ከሆኑት እሴቶቻችን ይልቅ ልዩነቶቻችን የገነኑበት ወቅት ነው ሲል በዚህ የጽሑፍ መግለጫው አትቷል። የፓርቲው ፕሬዚዳንት ዶክተር ጫኔ ከበደ በተለይ ለቪኦኤ በሰጡት ቃለ ምልልስ ከዚህ አኳያ ዛሬ የወልቃይት ህዝብ ያነሳው የማንነት ጥያቄ ትክክል ነው ይላሉ። የፌዴራሊዝም አወቃቀሩ የፈጠራቸው ችግሮች የብሔር ማንነትን አጉልቶ ያወጣ፣ ልዩነትን አጉልቶ ያወጣ፣ የብሔረሰብ የበላይ የበታች አይነት ስሜት የፈጠረበት ሂደት፣ የገዥና የተገዥነት ስሜት የፈጠረበት ሂደት፣ ይህንን አጉልቶ ያወጣ የስርዓት አካሄድ ላለፉት በርካታ ዓመታት ሲጓዝ የነበረ ህብረተሰብ በአሁኑ ሰዓት ይህን ጥያቄ ማቅረቡ በእኛ በኩል ተገቢ ነው ነው የምንለው። ምክንያቱም ህጉና ህጉን ነው መሠረት አድርጎ የተነሳው ህገ መንግስቱን ነው መሠረት አድርጎ የተነሳው። ኢዴፓ በመግለጫው ላይ እንዳወሳው ይህ የተፈጠረው አገራዊ አጠቃላይ ሁኔታ ከፍ ያለ ስጋት ደቅኗል ይላል። በመሆኑም ይህን አገራዊ ስጋት ለዘለቄታው ለመቅረፍ አገር አቀፍ የብሔራዊ እርቅ መድረክ መፈጠር እንዳለበት ያሳስባል። ዶክተር ጫኔ ከበደ ስጋቱንና መፍትሄውን የሚያሳዩት ደግሞ በዚህ መልኩ ነው። ይህንን መፍቻ መንገድ ካጣ ጥያቄውን የሚመልስበት ሌላ አይነት መንገድ ይፈልጋል። አንዱ አመፅ ሊሆን ይችላል። ስለዚህ አመፁ ደግሞ የሚፈታበት በጠበንጃ ከሆነ ጠበንጃን የሚፈታው ጠበንጃ ነው የሚል ኃይል ይነሳል። መጠፋፋትን የሚፈጥር ነው የሚሆነው። እልቂትን የሚፈጥር ነው የሚሆነው። በእኛ በኩል ይሄ ለእኛ ትልቅ መነሻ ነው ብሔራዊ እርቅ ያስፈልጋን ለማለት ይሄ መስተካከል ካለበት ገዢው ፓርቲ ቆም ብሎ ማሰብ መቻል በዚህ ጉዳይ ላይ ገዢው ፓርቲ ኃላፊነቱን የመውሰድ ገዢው ፓርቲ ሳይሆን መንግስት ኃላፊነቱን የመውሰድ ግዴታ አለበት። የፓርቲው ፕሬዚዳንት መንግስት ኃላፊነቱን መወጣት አለበት ሲሉም መንገድ አመላክተዋል። ኃላፊነቱ በምን መንገድ ነው መወሰድ ያለበት? እነኚህ ልዩነት የፈጠሩ አካላት የሚሳተፉበት የሀሳብ ልዩነት የብዙሀን አስተሳሰብ ያላት ሀገር እንደመሆኗ መጠን ብዙሀን አስተሳሰቦች የሚስተናገዱበት መድረክ፣ ወርክሾፖች፣ ጥናቶች፣ ምሁራን የሚሳተፉበት፣ የሀገር ሽማግሌዎች የሚሳተፉበት፣ ያገባኛል የሚል የኢትዮጵያ አካል በሙሉ የሚሳተፍበት መድረክ መዘጋጀት አለበት። ይህንን ኃላፊነት ያለበት መንግስት ነው። መንግስት ነው ማደራጀት ያለበት። ኢዴፓ ከግጭቱ ጋር በተያያዘ የታሰሩ ዜጎች ሰብአዊ መብታቸው ተጠብቆ በቤተሰቦቻቸው በወዳይ ዘመዶቻቸውና በጠበቆቻቸው የመጎብኘት መብታቸው ተከብሮ ግልጽ በሆነ የፍትህ ሂደት እንዲዳኙ የሚሉና ሌሎች ጥሪዎችንም አቅርቧል። በመንግሥት የተለያዩ አካላት በሚሰጡ መግለጫዎች የወልቃየት ህዝብ የማንነት ጥያቄ ህገ መንግሥታዊ መሠረት እንዳለው ይገልጻሉ። ይሁንና ጥያቄውን ተግባራዊ ለማድረግ የሚንቀሳቀሰው ኮሚቴ ህጋዊ እውቅና እንደሌለው ባለፈው ሳምንት የመንግሥት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር ጌታቸው ረዳ መናገራቸው ይታወሳል። ከኮሚቴው አባላት ደግሞ ስድስቱ በሽብርና በተለያዩ የወንጀል ድርጊቶች እንደሚጠረጠሩ የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ያወጣው መግለጫ አስታውቋል። ሐምሌ 5 ቀን 2008 ዓመተ ምሕረት በጎንደርና አካባቢዋ የተቀሰቀሰው ግጭት እነዚህን የኮሚቴ አባላት በቁጥጥር ስር ለማዋል በተወሰዱ እርምጃ መነሻነት እንደሆነ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አሁንም በኢትዮጵያ ጉዳይ ላይ ነው የምንቀጥለው። አድማጮቻችን፣ በኦሮሚያ ካለፈው ህዳር ወር ጀምሮ ከተካሄደ ተቃውሞ ጋር ተያይዞ በአሸባሪነት ወንጀል ተጠርጥረው የታሰሩ አራት የኦሮሞ ፌዴራሊስት ኮንግረስ መሪዎች እዚያው እስር ቤት እንዳሉ የረሃብ አድማ ከጀመሩ ዛሬ ሶስተኛ ቀናቸውን ይዘዋል። የረሃብ አድማውን ለምን እንደሚያደርጉና ያሉበትንም ሁኔታ የህግ ጠበቃቸው አቶ አብዱል ጃባር ሁሴን ገልጠውልናል። በዚህ በአሸባሪነት የተከሰሱ ሰዎች እኛን ጨምሮ ፖሊስ ምርመራ በሚያካሄድበት ጊዜ ድረስ ፖሊስ ጣቢያ በልዩ ሁኔታ ታይተው የተለየ እንትን ነው የሚደረግባቸው። በማረሚያ ቤት ውስጥም እያሉ ያው በደሉ እንደቀጠለ ነው። ማረሚያ ቤቱ አድርሶ ብላን ያለን በደሎችን ፍርድ ቤቱ ውድቅ ስላደረገብን ይሄ እንደ አንድ ምክንያታችን ነው አሉ። ሌላው እነዚህ በሽብር የተጠረጠሩ ሰዎች እኛን ጨምሮ ማረሚያ ቤት ውስጥ በሚደረጉ አንዳንድ አደረጃጀቶች ውስጥ አይካተቱም፣ አይሳተፉ እንዳይሳተፉ ይደረጋሉ። በአስተዳደር ጉዳዮች ውስጥ ተወካይ ምናምን ይመረጣል፣ እነዚህ ሰዎች እንዳይገቡ ይደረጋሉ። ይሄ ለምን ይሆናል? ለምን በልዩ ነት እንታያለን? በህጉ መሰረት በአሸባሪነት ወንጀል ተጠርጥረው የተያዙ ሰዎች እስር ቤት ያሉ ኮሚቴዎች ውስጥ መሳተፍ አይችሉም ነው የሚለው ህጉ። እንዴት ነው እንግዲህ እኔ አዋጁንም ደንቡንም አይቻለው፣ እንደዚህ ይሄ እስረኛ በዚህ ነገር የተጠረጠረ በዚህ የተከሰሰ ሰው በዚህ ጉዳይ መሳተፍ አይችልም የሚል አልገጠመኝም። እነሱ ይሄንን ነው እንግዲህ አንድ እንደ መቃወሚያ ረሃብ አድማ ለማድረግ እንደ ምክንያት ያስቀምጡት። ሌላው በኦሮሚያ በሙሉ እና በአማራ ክልል ሰው እየተገደለ ነው። ይህንን ደግሞ እኛ እንቀበለውም፣ ለሶሊዳሪቲ ስንል ነው ይህንን የረሃብ አድማ የምናደርገው አሉ። ሌላው እንደ ምክንያት ያነሱልኝ በአዲስ አበባና በክልል ከተሞች በብዙ ቦታዎች ህገወጥ ግንባታ እየተባለ ቤቶች፣ የድሀ ቤቶች እየፈረሰ ነው። ይህም ደግሞ ሊሆን ስለማይገባ ያውን ክረምት ውስጥ ቤቶችን ማፍረስ የድሀ ቤቶችን ማፍረስ ትክክል ስላልሆነ ይህንንም አንቀበለውም። እነዚህ ቤት የፈረሰባቸው የፈረሰባቸው ሰዎች ሶሊዳሪቲ ለመግለጽ ብለን ነው የረሃብ አድማ ነው የምናደርገው አሉ። ተራበሰው ያስታውቃል። ሰውነታቸው ትንሽ ጥሩ አይደለም። የመናገር አቅማቸውም ጥሩ አይደለም፣ ብቻ ደክመዋል። በረሃብ አድማ ላይ ያሉት ሰዎች የጠበቃ የሆኑት አቶ አብዱል ጃባር ሁሴን ነበሩ። እናመሰግናለን። ወደ ቀጣዮቹ ዘገባዎች ስናልፍ የወባ ትንኝ በከፍተኛ ሁኔታ ያስቸግሮታል። ያቺ ትንኝ ድርሽ እንዳትል የሚያደርግ ዘዴ ተገኝቷል ይላል ቀጣዩ ዘገባ። ዶሮዎችን ከመኝታው አጠገብ አድርጎ መተኛቱ ያዋጣል የሚል ጥናት በቅርቡ ተሰምቷልና። የዶሮ የተፈጥሮ ጠረን የወባ ትንኝን አርቆ የሚያበር ሆኗል። ይህ ጠረን በወባ ምክንያት የሚከሰተውን ሕመምም ለመከላከል ታላቅ አስተዋጽኦ እንዳለው በጥናቱ ተደርሶበታል። የአሜሪካ ድምፅ ሬዲዮ የሳይንስ ፕሮግራም አጠናቃሪ ጀሲካ በርመን ያጠናቀረችውን ዘገባ መስታወት አራጋው ይዛለች። የወባ ትንኝ ደምን በመምጠጥ በሽታዎችን ከአንዱ ወደ አንዱ በማስተላለፍ ይታወቃሉ። ከቤት እንስሳት ከብቶችን ጨምሮ የፍየሎችና የበጎች ደምን ይመጣሉ። ዶሮን ግን የወባ ትንኝ አይነካም፣ በአዲሱ ጥናት መሰረት በተፈጥሮ ጠረኗ ምክንያት። በቅርቡ የስዊድንና የኢትዮጵያ የጤና ተመራማሪዎች ከአዲስ አበባ ዩኒቨርሲቲ ጋር በመሆን የወባ ትንኝ ላይ ጥናትን አድርገው ነበር በኢትዮጵያ በከፍተኛ የመራባት ቁጥሩ የሚታወቀው አናፌለስ አራቢነሰስ የተባለውን የወባ ትንኝ በመከላከል ዙሪያ በምስራቅ ወለጋ አስራ አንድ የመኖሪያ ቤቶችን መሰረት በማድረግ ነበር ጥናቱ የተጀመረው። ለጥናቱ አናፌለስ አራቢነሰስ የወባ ትንኞችን በመረብ ሰብስቦ በመኖሪያ ቤትና በከብት ማደሪያ ውስጥ በማስቀመጥ ትንኞቹ ከብትን ይሁን ሰውን በበለጠ እንደሚያጠቁ ለማወቅ ጥናት አድርገዋል። ተመራማሪዎቹ ከዶሮ በስተቀር ሁሉም በወባ ትንኞቹ መነከሳቸውን አረጋግጠዋል። ፕሮፌሰር እግኔል በስዊድን ዩኒቨርሲቲ የእርሻ ሳይንስ ጥናትና ምርምር የመከላከያ መድኃኒት መምህር ናቸው። በበሽታ አስተላላፊ ትንኞች መከላከል ዙሪያ ላይ ጥናትንም ያካሂዳሉ። የወባ ትንኞችን በማጥመጃውን ፊት ከዶሮዎቹ አጠገብ አስቀምጠን ነበር። እናም ዶሮዎቹ በትንኞቹ የመነደፍ እድላቸው ዘጠና አምስት በመቶ የቀነሱ ሆኖ አግኝተነዋል። ይህ የሚያሳየው የዶሮ ጠረን የወባ ትንኞቹን ምን ያህል እንደሚከላከል ነው። ጥናቱ የወባ ትንኝ በብዛት የሚገኝበት ቦታ ነዋሪዎችን በፈቃደኝነት ያሳተፈም ነበር። ስለ ጥናቱ ሂደት ፕሮፌሰር ኤግኔል ሲገልጹ በኢትዮጵያና በአፍሪካ በርካታ ቦታዎች እንደተመለከት ነው፣ ብዙ ሰዎች የቤት እንስሳትን በቤት ውስጥ ነው የሚያስሩት። ዶሮዎች ደግሞ በአብዛኛው በደጅ ነው የሚውሉት። ስለዚህ ዶሮንም ከእንስሳቱ ጋር እንዲውሉ በማድረግ ይህ የተፈጥሮ መከላከያ ምን ያህል እንደሚሰራ ለማወቅ እንፈልጋለን። ፕሮፌሰር ኤግኔል እንዳሉት የዶሮዎቹን የተፈጥሮ ጠረንና የወባ መከላከያ ወንፊት አጎበርን በአንድ ላይ መጠቀም በትንኙ ከመነከስ የበለጠ ለመከላከል ያስችላል። በነገራችን ላይ ይህንን ጥናት ካካሄዱት ባለሙያዎች መካከል አንዱን የዝግጅት ክፍላችን አግኝቶ አነጋግሯል። በሰኞ ፕሮግራም የምናቀርበው ይሆናል። ተከታተሉ። አሁን አዲሱ የአድማጮች አስተያየትን አቅርበን ወደ ሁለተኛው አጋማሽ እናልፋለን። ድንቅ ድንቅ ጥሩ ሀሳብ ነው። እሺ አያስትልኝ ዛሬ የደወልኩት በአቶ ሀብታሙ አያሌው በሕክምና ወደ ውጭ ሀገር ሄደው እንዲታከሙ የሐኪሞች በቦርድ ተጽፎላቸው የኢህአዴግ መንግስት ላለፉት ሀያ አምስት ዓመታት በንጹሐን ኢትዮጵያውያን ላይ ስለተቃወሙት ብቻ በቂም በቀል ሲገል፣ ሲያስር፣ ሲያሻውም ከሀገር ሲያሰድድ የታየና ፀሐይ ሞቀው እውነት ሆነው እያለ አሁንም እኚህ ሰው ላይ የዚህን ያህል ጭካኔ ዳኛ አልተሟላም፣ ይሄንን አምጡ፣ ያንን እያለ በምክንያት በቁም ሲያሰቃያቸው ይሄ ካውሬነት ከሰው ልጆች ባህሪ ብሶ አውሬዎች ላይ እንኳን ቢደረግ የሚያሳዝን ነው እና እኚህ ሰውዬ በህመም ተሰቃይተው ለምን ውጭ ሄደው እንዲታከሙ አይፈቅዱላቸውም? እግዚአብሔር ኢትዮጵያን በበረከቱ ይጎብኛት። ጎመራው ነኝ ከተላሲ ፍሎሪዳ። ሰላም ቪኦኤዎች፣ እንደምንሰነበታቸው ለመሆኑ ኢትዮጵያዊ ማን ነው? ሰሞኑን በአዲስ አበባ ከተማ በተለምዶ ንፋስ ስልክ የሚገኙ ህዝቦችን በጣም ላይምሮ በሚከብድ መንግስት ቤታቸውን በማፍረስ ጎዳና ላይ ጥሏቸዋል። ይህን ስል ለሀምስት ዓመት ኢትዮጵያን ያስተዳደረ ኢህአዴግ የደርግን መንግስት ሲጥል የዘመናት ህዝብ ብሶት የወለደኝ በማለት ነበር። ዛሬ ግን እንደምናየው ድሀው ኢትዮጵያዊ በመከራና በኑሮ ውድነት የገነባው ይኸው ብሶት የወለደኝ ነው ያለው። በተለይ የክረምቱ ወቅት ከባድ በሆነበት ሰዓት የራሱ ሚዲያ ክረምቱ ከመግባቱ በፊት የዘንድሮ ክረምት ከባድ ዝናብ ስላለ ብዙ ሰዎች ያፈናቅላል በማለት ህዝቡ እንዲዘጋጅ ይናገር ነበር። ሆኖም ክረምቱ በበዛበት ሰዓት ቤታቸውን በመላድ ህዝቡንና ንብረቱ ሜዳ ላይ በትኗል። በእውነት አንድ መንግስት ነኝ የሚል እንደዚህ አይነት ወንጀል በህዝብ ላይ ሲፈጽም ያሳፍራል። የሚገዙ ቦታ ለጎልፍ መጫወቻ ይፈልጋል በማለት የበቀል እርምጃ በዚ ላይ ወስቷል። ከ ሁለት መቶ ሀምሳ ሺህ የስደተኛ መጠለያ ዘጋጅቶ ስደተኞችን በሰላምና በደስታ እያስኖረች የራሷን ዜጎች ላይ በዚህ ከባድ ሰምቶ ቤታቸው በላያቸው አፍርሶ ህዝቡን ጎዳ ይመጣል ምን የሚሉት በቀል ነው? ዌስት ካኔ አመሰግናለሁ ከሚኒሶታ ይልማ። ስለ አስተያየቶቻችሁ አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙም አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። አንድ ዘገባ ይኖረናል። አሁን የያዝነው አመት ይሄ ነው አይደለም የያዝነው ዓመት የመጀመሪያው አጋማሽ ከዚህ ቀደም በዓለም ባልታየ መልኩ ሞቃት እንደነበር የዓለም የሚቴዎሮሎጂ ድርጅት ገልጧል። ይህም የዓለም ሙቀት ከተገመተው ፈጥኖ እየተከሰተ መሆኑን ያሳያል። መሠረቱ ጂኒቫ የሆነው የተባበሩት መንግስታት ድርጅት አገልግሎት የያዝነው ዓመት በዓለም ባልታየ ሁኔታ ሙቀት የበረታበት ዓመት ተደርጎ እንደሚመዘገብ በመግለጥ ትናንት አስጠንቅቋል። ባለፈው ዓመት ፓሪስ በተደረገው ጉባኤ የአየር ለውጥ ስምምነት የፈረሙት ሀገሮች ስምምነቱን በፍጥነት መተግበር እንዲጀምሩ የዓለም ሚቴዎሮሎጂ ድርጅት ጥሪ አቅርቧል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች። የዓለም የሜትሮሎጂ ድርጅት በየብስና በውቅያኖሶች ላይ በተከታታይ በታየው ከፍተኛ ሙቀት ሰኔ ወር 14ተኛ መሆኑን ትላንት አስታውቋል። በ20ኛው ዓመት ከተከሰተው አማካኝ የአየር ሙቀት 378ኛ ወር እንደሆነም የድርጅቱ የአየር ሙቀት ጥናት ፕሮግራም ኃላፊ ዴቪድ ካርልሰን አስገንዝበዋል። እስካሁን ባለው ጊዜ በያዝነው ዓመት ስድስተኛው ወር ያየነው ሙቀት በእውነቱ የሚያሳስብ ነው። የተባበሩት መንግስታት ድርጅት ጠበብት እንደሚሉት በያዝነው ዓመት የዓለም ሙቀት ከተጠበቀው በላይ ባጠረ ጊዜ ውስጥ እየጨመረ ሊሄድ ይችላል። የዩናይትድ ስቴትሱ ክፍለ ሀገር አላስካ የሚገኝባቸው የሰሜናዊ ሄሚስፈር ሀገሮች ካናዳና ሩሲያ ባልተለመደ መልኩ ሞቃት አየር ታይቶባቸዋል። አሁንም ዴቪድ ካርሰን ያስረዳሉ የሙቀቱ ክስተት በሚያስገርም ሁኔታ መፍጠኑ አሳስቦናል። የሚከተለው ሁኔታ ምን ሊሆን እንደሚችል ያስፈራል ለማለት ነው። በዚህ ዓመት ይህን ያክል ያልተጠበቀ ሙቀት ካየን ለወደፊቱስ ምን ያህል ይሆናል? የሳይንስ ጠበብት እንደሚሉት ለአየር ሙቀት ምክንያት የሚሆነው የካርቦን ዳይኦክሳይድ ልቀትም ከፍተኛ ብዛት ታይቶበታል። የሁለት መቶ መንግስታት ተወካዮች በፓሪስ የተደረገውን ስምምነት መተግበር ለመጀመር በመጪው ህዳር ወር ሞሮኮ ይሰበሰባሉ። ፓሪስ ላይ በተደረገው ስምምነት መሰረት የዓለም ሙቀት ከሁለት ዲግሪ ሴንቲግሬድ በታች መሆን ይኖርበታል። ይህ እንግዲህ ቀላል ስራ አይደለም። የአርብ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁን እንድትቆዩ እንጋብዛለን። የሪፑብሊካን ፓርቲው እጩ ፕሬዚደንት ዶናልድ ትራምፕ ማን ናቸው? ቢሊዮነሩ የንግድ ሰው ዶናልድ ጆን ትራምፕ ሪፑብሊካን ፓርቲው ለአሜሪካ ፕሬዝደንትነት በይፋ እጩ አድርጎ መርጧቸዋል። ለመጪው ፕሬዝደንታዊ ውድድርም ከቀድሞዋ የአሜሪካው ፕሬዝደንት ቢል ክሊንተን ባለቤት ከቀድሞ የ የአሜሪካ ሴኔተርና የውጭ ጉዳይ ሚኒስትርም ከነበሩት የዲሞክራቲክ ፓርቲው ታሳቢ እጩ ፕሬዚደንት ሂለሪ ክሊንተን ጋር መፋጠጥ ይጠብቃቸዋል። ምንም ፖለቲካዊ ልምድ የሌላቸው ቱጃሩ ነጋዴ ትራምፕ የአሜሪካ እጩ ፕሬዝደንት ሆነዋል። ይህ ለዘመናዊው የአሜሪካ ፖለቲካ ያልተለመደ መሆኑን ጠቅሳ የአሜሪካ ድምጿ ካሮላይን ፕሬስቹቲ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። አሜሪካውያን መራጮች ዶናልድ ትራምፕ በተወዳዳሪነት ሲቀርቡ የተገረሙትን ያህል በማንም ተገርመው የሚያውቁ አይመስልም። አንዳንዶች ትራምፕ በሰባት ዓመታቸው የነበራቸው ባህሪ በሰባ ዓመታቸውም አልተቀየረም ይሏቸዋል። በኒውዮርክ ከተማ የተወለዱትና በኩዊንስ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ያደጉት ዶናልድ ትራምፕ አራተኛ ልጅ ናቸው። አባታቸው የመኖሪያ ቤት ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርት ሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ። very demanding, uh, the boss. And of course, uh, Donald picked up these traits and these characteristics. ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ1968 ዓ ም ከስመ ጥሩ ፕሬስቲጅየስ ዋርተን ኮሌጅ በፋይናንስ ተመርቀዋል። አባታቸው በኩዊንዝ እና በብሩክሊን በህንፃ ግንባታ ላይ የተሰማሩ ስለነበሩ ዶናልድ ትራምፕ እይታቸውን ወደ ምስራቅ አደረጉ። ምንም እንኳን በወቅቱ በብሩክሊን ድልድይ ማንሀተን የወንጀል ቁጥር አሻቅቦ በከተማዋ ብዙ መልካምነት የማይታይበት ዘመን ቢሆንም ዶናልድ ትራምፕ በአባታቸው አማካኝነት በተለያየ የንግድ ስራ ላይ ከተሰማሩ ሰዎች ጋር መልካም ግንኙነት መሰረቱ። በአባታቸው ድጋፍ አንድ ሚሊዮን ዶላር የተመደበበት ድርጅት መሰረቱ። ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊንበርግ ስለ ትራምፕ ይናገራሉ። As far as real estate development in this country. And he was a mid sized player. And most people who looked on from the outside feel that he's a mediocre success. He had some successes and he had some failures. አድማጮች ፕሮግራማችን ይቀጥላል። አፍሪካ በጋዜጦች አዳንስ ምሳያነች አዘጋጅና አቅራቢዋ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የታላቁ የህዳሴ ግድብ ግንባታ ለመጠናቀቅ እንደተቃረበ ተገለጸ፣ አፍሪካ ስለ ጠፈር ምርምር ማሰቧ አስፈላጊ ነው ተባለ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዴይሊ ኒውስ የተባለ የግብፅ ጋዜጣ ድረገጽ የግብፅ መሪ አልሲሲና የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኪጋሊ ሩዋንዳ በተካሄደው 27ኛ የአፍሪካ ህብረት ጉባኤ ጎን ተገናኝቶ እንደተነጋገሩ ገልጿል። ሁለቱም ወገኖች የታላቁ የህዳሴ ግድብ ግንባታን በሚመለከት ግብፅ ባላት ስጋት፣ ኢትዮጵያ ደግሞ ለልማት ባላት ዓላማ የጋራ የሆነ መሰረት እንዲኖራቸው የሚያስችለው ዓለም አቀፍ ጥናት የሚጀመርበትን ጊዜ በጉጉት እየጠበቁ መሆናቸውን ጠቅሷል። ግብፅ የህዳሴ ግድብ ግንባታ የናይል ወንዝ የውሃ መጠንን ሊቀንስ ይችላል የሚል ስጋት እንዳላት ይታወቃል። ህዳሴ ግድብ በአሁኑ ጊዜ ከግንባታው ሂደት ሰባ ከመተው እንደተጠናቀቀ ታውቋል። የግብፅ የውጭ ጉዳይ ሚኒስትር የህዳሴ ግድብ ሊያስከትል ስለሚችለው ችግር ጥናት ከሚያካሄደው ኩባንያ ጋር የሚደረገውን ስምምነት እያገባደደ መሆኑን ባለፈው ወር ገልጾ ነበር። ባለፈው ታህሳስ ወር ኢትዮጵያ ግብፅና ሱዳን የካርቱም ሰነድ የተባለውን ፈርመዋል። ሰነዱ ቀደም ሲል የተደረገው የመርሆች ስምምነት የሚተገበርበትን መንገድ ይመለከታል ይላል። ናድር ኑር ኤልዲን የተባሉት በካይሮ ዩኒቨርሲቲ የውሃ ሀብት ፕሮፌሰር፣ አማካሪ ቡድኖቹ የሚያቀርቧቸው ጥናቶች ዋጋ ቢስ ናቸው። ታላቁ የህዳሴ ግድብ በመጪው ዓመት ጥቅምት ወር ላይ እንደሚጠናቀቅ ተገልጿል። የጥናቶቹ መጠናቀቅ ግን በአማካኝ ወደ 17 ወራት ይወስዳል ተብሎ ይጠበቃል። በዛም ላይ የጥናቶቹ ውጤት አሳሪነት የለውም ማለታቸውን ደይሊ ኒውስ ድረገጽ ላይ የወጣው ጽሁፍ ጠቅሷል። ይህን መሰረት በማድረግም የታላቁ የህዳሴ ግድብ መገንባት ግብፅ ለናይል ወንዝ ውሃ የሚኖራትን ተደራሽነት አደጋ ላይ ሊጥል እንደሚችል ለማረጋገጥ ግብፅ ጉዳዩን ለዓለም አቀፍ ችሎትና ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ማቅረብ አለባት ሲሉ ኑር ኤልዲን እንዳስገነዘቡ የግብፁ ደይሊ ኒውስ ድረገጽ ጠቅሷል። አያይዞም ድረገጹ ግብፅ የውሃ ድርሻዋን አስመልክቶ ድርድር መጀመር አለባት አለበለዚያ ግን መብቷን እያባከነች ነው በማለት የህዳሴ ግድብ ግንባታ ለመጠናቀቅ እየተቃረበ መሄዱ መሰረት በማድረግ አሳስቧል ሲል ድረገጹ ጠቅሷል። አህራም የተባለው ሌላ የግብፅ ድረገጽ ደግሞ ኢትዮጵያ ከግብፅና ከሱዳን ጋር ያላት ግንኙነት በናይል ወንዝ የውሃ መብት ጉዳይ ላይ ብቻ የተወሰነ አይደለም ሲሉ በግብፅ የኢትዮጵያ አምባሳደር ማሕሙድ ድሪር እንደተናገሩ ጠቅሷል። አምባሳደር ማሕሙድ ድሪር አልናሃር በተባለ የግብፅ ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ የሶስቱ ሀገሮች ግንኙነት ከውሃው ጉዳይ በላይ ነው፣ በአፍሪቃ ጥንታዊ ከሚባሉት ግንኙነቶች አንዱ ሲሆን በአፍሪቃ የግንኙነት ተምሳሌት ተደርጎ ሊታይ የሚችል ነው ማለታቸውን አሕራም ድረገጽ ጠቅሷል። የኢትዮጵያው አምባሳደር የህዳሴ ግድብ ግንባታ ወደ መጠናቀቅ የተቃረበ መሆኑን ካስረዱ በኋላ የግብፅ ሚዲያ ስለ ግድቡ የሚነዛው ከሀቅ የራቀ ያሉትን ዜና ማውገዛቸውን ድረገጹ ገልጾ ታላቁን የህዳሴ ግድብ ሰይጣን አድርገው መግለጻቸው ስለ ኢትዮጵያም ሆነ ስለ ዘጠና ዓመታቱ የኢትዮጵያና የግብፅ ግንኙነት ምንም አይነት እውቀት እንደሌላቸው ያሳያል ማለታቸውን አውስቷል። ህዳሴ ግድቡን በማስተዳደር ረገድ የውጭ ወገን ሊገባበት ይችላልን የሚል ጥያቄ ጋዜጠኛው ሲያቀርብላቸው አምባሳደር ማህሙድ ግድቡ በኢትዮጵያውያን ራሳችን የተገነባ የኢትዮጵያ ግድብ ነው፣ የሚተዳደረውም በኢትዮጵያውያን ነው የሚል መልስ መስጠታቸውን አህራም ድረገጽ ጠቅሷል። አምባሳደር ማህሙድ ድሪር የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢትዮጵያን ከመጎብኘታቸው ጋር ተያይዞ ስለ ኢትዮጵያና እስራኤል ግንኙነት ሲያስረዱ ይህ እኮ ምስጢር አይደለም፣ ማለታቸውን ድረገጹ ገልጿል። እስራኤል ከአፍሪካ ሀገሮች ጋር ያላትን የኢኮኖሚ ግንኙነትና ትብብር ለማጠናከር የ13 ሚሊዮን ዶላር ረድኤት ማቅረቧን፣ ኢትዮጵያም ለምትገኝባቸው አንዳንድ የአፍሪካ ሀገሮች የአገር ውስጥ ደህንነት ጥበቃ ስልጠና እንደምትሰጥ አምባሳደር ማህሙድ ድሪር እንደገለጹ አህራም ድረገጽ ጠቅሷል። የግብፅና ኢትዮጵያ መሪዎች በቅርብ ወራት ውስጥ ለስድስተኛ ጊዜ ግብፅ ተገናኝተው እንደሚነጋገሩ አምባሳደር ማሕሙድ ድሪር ገልጸዋል፣ ሲል አሕራም ድረገጽ ላይ የወጣው ጽሑፍ ዘግቧል። የፋይናንሻል ታይምስ ጋዜጣ ድረገጽ ደግሞ ስለ አፍሪካ የጠፈር ምርምር ጥረት ዘግቧል። ናይጄሪያ እንደ አውሮፓ አቆጣጠር በ2030 ዓ.ም አስትሮኖት ወይም ጠፈርተኛን ወደ ጠፈር ለመላክ ማቀዷን ሲገልጽ የሀገሪቱ ኢኮኖሚ በደቀቀበትና ቦኮ ሓራም ሀገሪቱን በሚያምስበት በአሁኑ ወቅት ናይጀሪያ ስለ ጠፈር ምርምር ታስባለች ተብሎ መገመት ከባድ ሊሆን ይችላል። ይሁንና እንደ በርካታ ሌሎቹ የአፍሪካ ሀገሮች ሁሉ በናይጀሪያም የጠፈር ቴክኖሎጂ በፖሊሲ አጀንዳዋ ቦታ እያገኘ ነው ይላል ፋይናንሻል ታይምስ ድረገጽ ላይ የወጣው ጽሑፍ። የደቡብ አፍሪካ ጠፈርተኞች ባለፈው ሳምንት 1300 የሚሆኑ ርቀው የሚገኙ ጋላክሲዎች እንዳሉ ለዓለም አሳውቀዋል። ናይጄሪያ እንደ አውሮፓ አቆጣጠር ከ2003 ዓ ም አንስታ ከ13 ዓመታት በፊት አንስታ ማለት ነው አምስት ሳተላይቶች አምጥቃለች ኢትዮጵያ ውስጥ ከባህር ጠለል 3200 ሜትር ርቆ በሚገኘው እንጦጥ ላይ ያለው የጠፈር ምልከታ ጥናትና ምርምር ማዕከል ኦሪዮን ቤልት ወይም መቀነት ምስሎችን ጥርት ባለ መልክ ለማሳየት ከመላ አለም ምርጥ ከሆኑት ቦታዎች አንዱ ለመሆን ችሏል 54 አባል ሀገሮችን ያቀፈው የአፍሪቃ ህብረት በያዝነው ዓመት በመላ አህጉሪቱ በሚገኙ የጠፈር ፕሮግራሞች ያሉትን ጠበብት ማሰባሰብን የሚያበረታታ ፖሊሲ አውጥቷል ካለ በኋላ ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ በእንዲህ አይነቱ እቅድ ላይ ማፌዝ ቀላል ይሆናል። አብዛኞቹ የአፍሪቃ መንግስታት ከድህነት፣ ከመሀይምነት፣ ከምግብ እጥረትና ከግጭት ጋር እየታገሉ ባሉበት በአሁኑ ወቅት ስለ ጠፈር ምርምር ማሰቡ ግብዝነትና ገንዘብ ማባከን አድርገው የሚያዩ እንደሚኖሩ እሙን ነው። ሀቁ ግን የጠፈር ምርምርና ሰፊው ሳይንሳዊ ይዘቱ ነፃነታቸውን ካገኙበት ጊዜ አንስቶ ሳይንስን ለህዝባቸው በሚጠቅም መንገድ ለመጠቀም ሲጥሩ ለቆዩት የአፍሪካ ሀገሮች አስፈላጊ ነው ይላል ጽሁፉ። ለምሳሌ ናይጄሪያ ከ13 ዓመታት በፊት 13 ሚሊዮን ዶላር የሚያወጣ የጠፈር ምርምር ማዕከል በብሪታንያው ሱሪ የጠፈር ቴክኖሎጂ በተሰራበት ወቅት የእርሻ ምርትን የምድረ በዳዎች መስፋፋትንና የአንበጦች ወረራን ለመከታተል የሚችሉ የተራቀቁ ካሜራዎች እንዲኖሩበት ተደርጎ እንደተሰራ ጽሑፍ አውስቷል በእርግጥ በሚገባ የሚሰሩ ተቋማት ጥራት ያላቸው የአንደኛና የሁለተኛ ደረጃ ትምህርት ቤቶች እንዲሁም ሀኪም ቤቶች ሳይኖሩ ብዙም ውጤት አይገኝም ይሁንና የናይጀሪያና የሌሎች የአፍሪካ ሀገሮች ወጣቶች ጠፈርተኞች መሆን ትችላላችሁ እያሉ በማበረታታት ትልቅ ሕልም እንዲኖራቸው መግፋፋት ያስፈልጋል ሲል የፋይናንሻል ታይምስ ጋዜጣ ድረ ገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን ሲላ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየኑ። የማጠቃለያ ዜና አሰማለሁ። ሪፐብሊካን ፓርቲውን ተወክለው ለዩናይትድ ስቴትስ ፕሬዚዳንትነት እንዲወዳደሩ የፓርቲውን ቡራኬ ያገኙት ቢሊየነሩ ተወዳዳሪ ዶናልድ ጄ ትራምፕ ይህንኑ የፓርቲያቸውን ይሁንታ ማታ ትላንትና በኦፊሴል መቀበላቸውን አስታውቀዋል። ዋይት ሀውስ ዛሬ አርብ ይፋ ባደረገው መግለጫ መሰረት የዩናይትድ ስቴትሷ የብሔራዊ አማካሪ ሱዛን ራይስ በመጪው መስከረም ቻይና ውስጥ በሚካሄደው የጂ ሃያ ጉባኤ ቀደም ብለው በቀጣዩ ሳምንት ወደ ቤይዥንግና ሻንጋይ ይሄዳሉ። የቀድሞ የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው በሕክምና ጉዞ ጥያቄ ዙሪያ አቃቢ ሕግ ቀርቦ የቃል ክርክር እንዲያደርግ ጠቅላይ ፍርድ ቤት ትእዛዝ ሰጥቷል። የቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶጋን በዚህ ሳምንት ውስጥ ይፋ ያደረጉት የአስቸኳይ ጊዜ አዋጅ ወደ 60 ሺህ ሰዎችን ከስራ ያባረሩበትን ምንጠራ የበለጠ እንዲገፉበት ያስችላቸዋል። ተባለ ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ዛሬ አርብ እንደገለጠው እንደ አውሮፓ አቆጣጠር ከዘንድሮ 2016 ዓ ም መጀመሪያ አንስቶ የሜዲትሬኒያንን ባህር ሲያቋርጡ ህይወታቸው ያለፈ 3 ሺህ ፍልሰተኞች ተመዝግበዋል። ወደ አውሮፓ ለመሻገር ሲሞክሩ የሞቱ ፍልሰተኞች ቁጥር እስካሁን በትክክል 2977 መሆኑን የገለጠው አይኦኤም ይህ አሃዝ ግን ወደፊት በሚደረገ ፍለጋ ሊገኝ የሚችለውን የሌሎች ፍልሰተኞች አስከሬን አይጨምርም ብሏል። ትናንት ሐሙስ ከ800 በላይ ፍልሰተኞች ወደ አውሮፓ የገቡት ሲሆን በአይኦኤም ገለጣ መሰረት በዘንድሮ 2016 አውሮፓ የገቡትን ጠቅላላ ፍልሰተኞች ቁጥር ወደ 242179 ከፍ ያደርገዋል። በመጨረሻም ደቡባዊ ምስራቅ እስያ ክልል ውስጥ አንድ ህጋዊ ተቋም ካልተመሠረተ በቀር በመዋለ ንዋይ አቅራቢዎችና በአካባቢው ሀብታም ነዋሪ መካከል ግጭት እንዳይቀሰቀስ ስጋት መኖሩ ተገለጠ። 180 አባላት የሚገኙበት ዓለም አቀፉ የሰብአዊ መብት አስከባሪ ፌዴሬሽን ነው ይህን ስጋት የገለጠው። ዜናው አበቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። ያስተናገድናችሁ ቆንጅ ይታየና አዲሱ አበበንን በዚህ ሙዚቃ የትግርኛ ፕሮግራም እስከሚጀመር እንድጠብቁ እየቆየን በእኛ በኩል ሰላም ደህና ደሩ እንላለን። ነገ ቅዳሜ በተለመደው ሰዓት እንገናኛለን። ሰላም ደህና ደሩ።